ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ መስታወት አድራጋውም አብራኛለች። ሰላም እንደምናመሻችሁ። የፌዴራል ወንጀል ምርመራ ማዕከል ለምስክርነት የተፈለጉትን ዶክተር መረራ ጉዲናን ለአራተኛ ጊዜ ሳያቀርባቸው ቀረ። ለምን ማቅረብ እንዳልቻለም ፍርድ ቤቱ ማብራሪያ አልሰጠም። ኢህአዲግ ከተቃዋሚዎች ጋር ሲደራደር የኦፌኮ መሪዎች የት ናቸው? አንደኛ አቶ በቀላ ገርባ ናቸው። የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር ናቸው። ሁለተኛ አቶ ደጀኔ ጣፋ ነው። የኦሮሞ ፌዴራሊስት ኮንግሬስ ሁለተኛ ጻፊ ናቸው። ሶስተኛ አቶ ጉርሜሳ እያኖ ነው። የኦሮሞ ፌዴራሊስት ኮንግሬስ ወጣቶች ላፊ ሰላፊ ነው። ሶ አራተኛ አቶ አዲሱ እነዚህና ሌሎቹን ጨምሮ አብዛኛዎቹ እስር ቤት ናቸው ይላሉ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የህግ ክፍል አቶ ወንድሙ ኢብሳ ዘገባ አለን። በሌላ በኩል ደግሞ ሁለተኛ ኮርቱም ይህን ሲያጸና ፓይፕላይ ላይ ላይ የነበሩ ስደተኞች እንደገና ተመዝግበው መሄድ ችለዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። እገዳ የተጣለባቸውን ሀገራት ዜጎች ጨምሮ ሰባ ሰዎች ሰሞኑን ከኢትዮጵያ ዩናይትድ ስቴትስ ስለመጓዛቸው ያስረዳሉ።

ደራሲ ዳይሬክተርና ተዋናይት አዜብ ወርቁ ናት። ከፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስቴር ሽልማት የተቀበሉት ሶስት የኪነ ጥበብ ሰዎች ስለ ሽልማቱ ይናገራሉ። ይህንን በተመለከተ ሰዓት ከበቃን ወደ በኋላ ወይም ደግሞ በነገው ምሽት ይዘን የምንመለሰው ይሆናል። በሌላ በኩል ግን ባለፈው ዓመት በኢትዮጵያ ለተመልካች እይታ የቀረበው ፍሬ የተሰኘው ወጥ ፊልም በጉዙፉ ፓን አፍሪካ የፊልም ፌስቲቫል እጩ ሆኖ ስለመመረጡ በዛሬው ምሽት ዘገባ ይኖረናል። ሰዓት ከበቃን ሌሎችም ዘገባዎች ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻቸውን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድምን አጠር ያሉ የምሽቱ ዜናዎችን ለማስደመጥ ተመልሼ መጥቻለሁ። የፌዴራል የወንጀል ምርመራ ማዕከል ለምስክርነት የተፈለጉትን ዶክተር መረራ ጉዲናን ለአራተኛ ጊዜ ሳያቀርባቸው ቀረ። ለምን ማቅረብ እንዳልቻልም ፍርድ ቤቱ ማብራሪያ አላገኘም። የተከሳሽ ጠበቃ ጠበል ጠለቅ ያለ ትዕዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱ ደግሞ ተለዋጭ ቀጠሮ ሰጥቷል። በነ ጎርሜሳ አያኖ ላይም አቃቤ ሕግ ማስረጃ ማሰማቱ እንደቀጠለ ነው። ከዜናው በኋላ በሚኖረን ጊዜ የዚህን ዘገባ ዝርዝር እናስደምጣችኋለን። በሌላ በኩል ወደ ደቡብ ሱዳን ስናመራ ደቡብ ሱዳን ውስጥ ባሉት በርካታ ችግሮች ላይ ረሃብም ሊጨመርበት እንደሚችል የሀገሪቱ መንግስት፣ የተባበሩት መንግስታት የህጻናት መርጃ ድርጅት እንዲሁም የምግብና የእርሻ ድርጅት በጋራ አስታውቀዋል። ግጭት፣ በመፈራረስ ላይ የሚገኘው የሀገሪቱ ኢኮኖሚ፣ የምግብ ዋስትና ለመኖር በደቡባዊ ክልል ረሃብን አስከትሏል። ከአንድ መቶ ሺህ በላይ ሰዎች የነዚህ ችግሮች ጉዳተኛ ሆነዋል። የዩናይትድ ስቴትስ ሩሲያን ተጠያቂ ማድረጓ አይቀርም። ይሁንና ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ሊያግባባ የሚችል መፍትሄ በመፈለግ ላይ ናቸው ሲሉ ምክትል ፕሬዚዳንት ማይክ ፔንስ ተናገሩ። የዩናይትድ ስቴትሱ ምክትል ፕሬዚዳንት ፔንስ ዛሬ ሰኞ ይህን የተናገሩት ብራስልስ ውስጥ ከአውሮፓ ህብረት ፕሬዚዳንት ዶናልድ ቱስክ ጋር በተገናኙበት ወቅት ነው። ጉዳዩ ከዩክሬን ጋር የተገናኘ ሆኖ ምስራቅ ዩክራይን ውስጥ ያለውን አመጽ ለማቆም ይቻል ዘንድ ሮሲያ የሚኒስኪን ስምምነት እንድታከብር ዩናይትድ ስቴትስ ትሻለች ብለዋል። ምክትል ፕሬዚዳንት ፔንስ በዩክሬን መንግስትና ሞስኮ በምትደግፋቸው ተገንጣዮች መካከል የሚካሄደውን ጦርነት ለማቆም ምስራቃዊ ዩክሬን ውስጥ የተደረሰው የተኩስ አቁም ስምምነት ዛሬ ሰኞ ስራ ላይ መዋሉ ተገልጿል። የዩክሬን ባለስልጣናት ግን ስምምነቱን ሊፈርስ እንደሚችል ይናገራሉ። በመጨረሻም ፓኪስታንና አፍጋኒስታን በጋራ ድንበሮቻቸው ላይ ለቀናት የዘለቀውን ውጥረት ለማርገብ የሚረዳ አንድ አስታራቂ ስምምነት ማውጣታቸውን አስታወቁ። የፓኪስታን ወታደሮች ጃማት ኦል አርሃ ወይም ጁዋ በተሰኘው የተገንጣዮች መጠለያ ካምፕ ላይ ተኩስ ማካሄዳቸው ተሰምቷል። የኢስላም አባድ በበኩሏ የጁዋ መሪዎች የአፍጋኒስታንን ተገንጣዮችን እንደማያስጠልሉና ጥቃት እንደሚያካሂዱ አመልክታለች። አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር። የፌዴራል ወንጀል ምርመራ ማዕከል ለምስክርነት የተፈለጉትን ዶክተር መረራ ጉዲናን ለአራተኛ ጊዜ ሳያቀርባቸው ቀረ። ለምን ማቅረብ እንዳልቻለም ለፍርድ ቤቱ ማብራሪያ አልሰጠም። የተከሳሽ ጠበቃ ጠበቅ ያለ ትዕዛዝ እንዲሰጥላቸውም ጠይቀዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በነ ጉርሜሳ አያኑ ላይም አቃቤ ሕግ ማስረጃ ማሰማቱን እንደቀጠለ ነው። መለስካቸው አማሃ ዝርዝሩን ይዟል። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ አቃቤ ሕግ የመሰረተባቸውን አሸባሪነት ክስ እንዲከላከሉ ከተወሰነባቸው በኋላ ከመከላከያ ምስክሮቻቸው አንዱ ዶክተር መረራ ጉዲና አቀርበው እንዲመሰክሩ እስከ ዛሬው ቀጠሮ ድረስ አራት ጊዜ ትዕዛዝ ተሰጥቷል። ትዕዛዙ የተሰጠው በተለምዶ ማዕከላዊ ማለትም የፌዴራል ወንጀል ምርመራ ማዕከል፣ ዛሬም ፍርድ ቤት አላቀረባቸውም። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዶክተር መረራ በቀጠሮው መሠረት ለምን እንዳልተገኙ ሊያብራራ የሚችል የማዕከሉ ሠራተኛ ይኖራል በሚል ግምት ጥሪ ቢያደርግም መልስ አላገኘም። የአቶ ዮናታን ጠበቃ አቶ ሽብሩ በለጠ ዶክተር መረራ ጉዲና ለደንበኛቸው የሚሰጡት የምስክርነት ቃል በዋና የፍሬ ነገር ጉዳይ ላይ በመሆኑ ወሳኝ ምስክር እንደሆኑ አስረድተው ደንበኛቸው ለአያሌ ወራት በእስር ላይ እንደሚገኙ አስታውሰዋል። ስለሆነም ምስክሩ ቀርበው እንዲመሰክሩ ጠበቅ ያለ ትዕዛዝ ለተቋሙ እንዲሰጥና ይህም ባጭር ቀጠሮ እንዲሆን አመልክተዋል። ተከሳሽ አቶ ዮናታን ተስፋይም ፍርድ ቤቱ ተደጋጋሚ ትእዛዝ ሰጥቶ ትእዛዙ አለመከበሩ ያላቸውን አመኔታ በእጅጉ እንደሸረሸረባቸው ገልጸው ፍርድ ቤቱ ትእዛዙ እንዲከበር ያደርግ ዘንድ ተማጽነዋል። ፍርድ ቤቱም ለአምስተኛ ጊዜ ትእዛዝ ለማዕከላዊ እንዲጻፍ አዟል ዶክተር መረራንም ለየካቲት 27 ቀን 2009 ዓ ም ይዞ እንዲቀርብ ሌላው ምስክር በቃሊቲ ማረሚያ ቤት የሚገኙት አቶ እስክንድር ነጋም በዚህ ዕለት እንዲቀርቡ ተለዋጭ ቀጠሮ ሰጥቷል። በዚሁ ችሎት በና ጉርሜ ሳያ ነው መዝገብ የአቃቤ ሕግ ማስረጃ መሰማቱ ቀጥሏል። በአቶ በቀለ ገርባ ላይ አቃቤ ሕግ ያቀረበው የድምፅ ከምስል ማስረጃ ባልተገለጸ ምክንያት ሊታይም ሊደመጥም ስላልቻለ በአምስተኛው ተከሳሽ በአቶ አብደታ ነጋሳ ላይ የቀረበው የድምፅ ከምስል ማስረጃ ቀርቧል። በዚህ ማስረጃ ላይ የተሰሙት በኦሮምኛ ቋንቋ የተዘጋጁ ዜማዎችና ግጥሞች ሲሆን በፍርድ ቤቱ ቋንቋ ተተርጉመው ከመዝገቡ ጋር እንዲያያዝ ፍርድ ቤቱ አዟል። በአቶ በቀለ ገርባ ላይ የቀረበውና ሊታይ እና ሊሰማ ያልቻለው ሲዲ እና በአስራ አንደኛ ተከሳሽ በአቶ በየነ ሩዳ ላይ የቀረበው ማስረጃ ለየካቲት ያቀን 2009 ዓ ም እንዲቀርብ ፍርድ ቤቱ ተለዋይ ቀጠሮ ሰጥቷል። አቃቤ ሕግ የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ግርባን ጨምሮ በ22 ሰዎች እንዲሁም በአቶ ዮናታን ተስፋዬ ላይ ከአያሌ ወራት በፊት የሽብር ወንጀል ፈጽማቸዋል በሚል ክስ መስርቶባቸው እየተከራከሩ መሆናቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። በሌላ በኩል ደግሞ የኢትዮጵያ መንግስት ከተቃዋሚ ፓርቲዎች ጋር ለመደራደር ቅድመ ውይይት በማድረግ ላይ ነው። በመስፈርቶችና የድርድር ነጥቦች ዙሪያ ቀዳሚ ውይይቶች ተካሂደዋል። እስካሁን ለመሆኑ ኢህአዲግ ከበርካታ ተቃዋሚ ፓርቲዎች ጋር ሲወያይ በተለይ በኦሮሚያ ክልል በተካሄዱ ምርጫዎች ከፍተኛ ድጋፍን የሚያገኘውን የኦሮሞ ፌዴራሊስት ፓርቲን በምን ሁኔታ ላይ ይገኛል? ሄኖክ ሰማግዚር ድርድር ከማን ጋር ሲል ያነሳው ጥያቄን በቀጣዩ ዘገባ ይመለከታል። ግንቦት 2007 ዓ.ም የኢትዮጵያ ተቃዋሚ ፓርቲዎችና ገዢው ፓርቲ ኢህአዴግ የምረጡኝ ዘመቻቸውን ያጧጧፉበት ወቅት ነበር። ከአምቦ በቅርበት በምትገኘው ጉደር ከተማ የተቃዋሚዎች ጥምረት የሆነው የመድረኩና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የምረጡኝ ዘመቻቸውን እያደረጉ ነው። ደጋፊዎቻቸው የሚበዙት ወጣቶች ናቸው። ለተቃዋሚ ፓርቲ መሪ ድጋፋቸውን በአደባባይ በመስጠት በከተማዋ የህዝብ መሰብሰቢያ መስቀል አደባባይ የመድረክ ምልክት የሆነውን ሙሉ መዳፍ እጅ እያሳዩ ሆይላሉ። እነዚህ ወጣቶች ናቸው ገዢ ፓርቲ ኢህአዴግ መቶ በመቶ የፓርላማ መቀመጫዎችን ማሸነፉን ባወጀ በአንድ ዓመት ጊዜ ውስጥ ለመንግሥት ተቃውሞ ወደ አደባባይ የወጡት ላለፉት ሁለት አስርት ዓመታት በኢትዮጵያ በተለይ በኦሮሚያ ክልል የሰላማዊ ትግልን ሲመሩ የቆዩት ዶክተር መረራ ጉዲና ዛሬ እስር ላይ ናቸው። ክስ ባይመሠረትባቸውም ከመንግሥቱ እንደሚሰማው ወንጀላቸው የተባለው የአውሮፓ ኅብረት ባስቻለው የምስክር ሰሚ ሸንጎ ችሎት የኢትዮጵያ መንግሥት አሸባሪ ብሎ ከሰየመው የግንቦት ሰባት መሪ ጎን ተቀምጠው የሚያሳዩ ምስሎች መታየታቸው ነው በጥቅሉ ከአሸባሪ ድርጅቶች ጋር ግንኙነት ማድረግ በሚል ወደ ግንቦት 2007 ዓ.ም ልመልሳቸው። ኢትዮጵያ ሀገሪቱን ለሚቀጥሉት አምስት ዓመታት የሚመራውን ፓርቲ ለመሰየም የሚካሄደው አጠቃላይ ምርጫ የቀረው አንድ ሳምንት ጊዜ ነበር። በወቅቱ ዶክተር መራራ ጉዲና በአደባባይ ለተሰበሰቡ አብዛኛው ወጣት ደጋፊዎቻቸው ንግግር ካደረጉ በኋላ የተቀናቃኛቸውን የፖለቲካ አፈና ስልት እንዲህ አስረዱ። ኢህአዴግ ሁለት ምርኩዞች አሉት፣ ምርጫ ቦርድና ጠመንጃ። ሁለቱም ካስወጣ ለምሳሌ እንደ ኦሮሚያ አይነቱ እናሸንፋለን፣ ምንም ጥያቄል። ሁለቱም ምርኩዞቹን አስቀምጦ ከተወዳደረ እንዳውም ነግረዋል። ሆነ እነግርህ ሲናገር ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20 30 ዓመት ይላል፣ እኔ ደግሞ መቶ ዓመት እንዲገዛን እፈርምለታለሁ ብያለሁ። ነው ችግሩ፣ እሱ ነው። በእለቱ ከእስር ከተፈቱ ገና ጥቂት ሳምንታት የሆናቸው አቶ በቀለ ገርባ በአንድ ያረጀ ቀይ ቶዮታ ላንድ ክሩዘር መኪና ተሳፍረው እጃቸውን እያውለበለቡ ሰላምታ ይሰጣሉ። ከእስር ከተፈቱ ወዲህ በርካታ ቁጥር ያለው ሕዝብ መሃል ሲገኙ የመጀመሪያቸውም ነበር። ለሕዝቡም አንድ ድምፅ ለአንድ ሰው፣ መደራጀትና መታገል መምረጥ ሲሉ መልእክታቸውን አስተላለፉ። ዛሬ እነዚህ መሪዎች የት ናቸው? አንደኛ አቶ በቀላ ገርባ ናቸው፣ የኦሮሞ ፌዴራልስ ኮንግሬስ ተቀዳሚ ምክትል ሊቀመንበር ናቸው። ሁለተኛ አቶ ደጀኔ ጣፋ ነው፣ የኦሮሞ ፌዴራልስ ኮንግሬስ ሁለተኛ ፀሐፊ ናቸው። ሶስተኛ አቶ ዱርሜሳ አያኖ ነው፣ የኦሮሞ ፌዴራልስ ኮንግሬስ የወጣቶች ክንፍ ኃላፊ ነው። ሶ አራተኛ አቶ አዲሱ ቡላላ ናቸው፣ ይህም በኦሮሞ በኦሮሞ ፌዴራልስ ኮንግሬስ የከፍተኛ አመራር ነው። አምስተኛ የአቶ ደስታ ዲንቃ ናቸው የ መድረክ የኦሮሞ የኦሮሞ ፌዴራሊስት ኮንግሬስ የስራ አስፈጻሚ የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ክንፍ ሰብሳቢና የመድረክ የወጣቶች ሊግ ፕሬዚደንት ናቸው። እነዚህ አራቱ ናቸው። ሌሎች በየክፍል ሀገሩ በየወረዳ ከፍተኛ የፓርቲያችን ኦሮሞ ፌዴራል ኮንግሬስ አመራሮች በሙሉ አብዛኞቹ እስር ቤት ውስጥ ናቸው። የተቀሩ ደግሞ በአሁኑ ጊዜ ግማሾቹ ተሸሽጓል፣ ግማሾቹ ተደብቋል፣ ግማሾቹ ፈርቶ ያልታሰሩትም ደግሞ ተሸማቆ ነው ያሉት በያሉበት ቦታ ማለት ነው። ይህ ካለው የአስቸኳይ ጊዜ አዋጅ ጋር ማለት ነው። አሁን ግን ከፍተኛ አመራሮች የምንላቸው አምስቶቹ ናቸው። በተጨማሪም ደግሞ ዶክተር መረራ ጉዲና የኦሮሞ ፌዴራል ኮንግሬስ ፕሬዚደንት እና የመድረክ ሁለተኛ ተቀዳሚ ምክትል ሊቀመንበር እስር ቤት ናቸው። ያለውን ጉዳት አስብ እንግዲህ፣ እንደ መድረክም እንደ ኦሮሞ ፌዴራሊስት ኮንግሬስም ከፍተኛ ጉዳት፣ መንቀሳቀስ የማይቻልበት ደረጃ ላይ ነው ማለት ነው። ይህንን መንግስት እንዴት እንደሚያይ አብሬን የምናየው አቶ ወንድሙ ይብሳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የህግ ክፍል ኃላፊ በመሆን ለአስር ዓመታት በላይ አገልግለዋል። አሁን ላይ ዛክትሊ በእጀ ያለው አርባ ሁለት ፋይል ሲሆን ይሄ በሰው ቁጥር ስታይ ወደ ሶስት መቶ ሰማና አምስት አካባቢ ይመጣል። ኦልሞስት ወደ አራት መቶ ከዚህ ዘጠና ከመቶ የኦሮሞ ልጆች ወጣቶችና የኦሮሞ ፌዴራልስ ኮንግሬስ ደጋፊዎች ተብሎ የታሰሩ ናቸው። አብዛኞቹ ከተለያዩ የሕግ ባለሙያዎች ድጋፍ በመጠየቅ በመላ ሀገሪቱ የታሰሩ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላትና መሪዎች እንደዚሁም የሌሎችን ክስ ይከላከላሉ። ሥራ ከመብዛቱ የተነሳ ልክ እንደ ተማሪነት ዘመናቸው ከእንቅልፍ ለመንቃት እንደ ጥንት እንደ ተማሪ ጊዜ ነው፣ እግሬን ውሃ ውስጥ ከትቼ ኦቨርናይት በጣም ረጅም ሰዓት ወስጄ ማለት ነው። ክሳቸው ህገ መንግሥታዊ ስርዓትን በኃይል ለመናድ ማሴር የሚል ነው። ምን መረጃ ቀረበ? ቪዲዮ ማስረጃቸው አንደኛ አቶ በቀለ ገርባ ለኢሳት ቴሌቪዥን በአማርኛ የሰጠው ንግግ ኢንተርቪው ነው ቃለመጠይቅ ነው ከጋዜጠኛ መሳይ ጋር ሁለተኛ ደግሞ ኦሮሞ ስቴዲ አሶሲሽን በሚለው ላይ አቶ በቀላ ገርባ በእንግሊዝኛ ያቀረቡት ንግግር ነው። ዛሬ የቀረበው ንግግር ማድረጋቸው ግን የፖለቲካ ፓርቲ መሪ ስለሆኑ ለተለያዩ የመገናኛ ብዙሃኖች መግለጫ ይሰጣሉ። ለእኛም በተለያዩ አጋጣሚዎች መግለጫ ሲሰጡ ነበር። ምን ላይ ነው ወንጀሉ? ከመገናኛ ብዙሃን ጋር መነጋገር የሆነውም ይሄ ነው። አንደኛ ይሄ አንድ የፖለቲካ ፓርቲ በሰላማዊ መንገድ ሲታገል አላማውን ነድፎ ለመንግስት አሳውቆ መንግስትን ፈቅዶለት ነው። ኦሮሞ ፌዴራሊስት ኮንግሬስም እንደ ሰላማዊ ፓርቲ ይሄን አድርጎ ነው። አምና እንቅስቃሴ ሲጀመር የኦሮሞ ፌዴራሊስት ኮንግሬስ ፓርቲ አሁን አቶ በቀላት ዛሬ ያደረገው ላይሳትም ያደረገው ንግግር ህዝቡ የሚያነሳውን ጥያቄ መንግስት ህዝቡን አወያዩ። የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው አስተያየት የፖለቲካ መሪዎቹ ከሌሎች የትጥቅ ትግል ከሚያካሂዱ ድርጅቶችና የውጭ መንግሥታት ጋር ግንኙነት በማድረግ ጸጥታን ለማደፍረስና ሥርዓቱን ለመናድ አሲረዋል የሚል ነው። ተቃዋሚዎች ይህን ሁኔታ በጥብቅ ያስተባብላሉ። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደ ሌላኛው ዘገባችን ስናልፍ እገዳ የተጣለባቸውን ሀገራት ዜጎች ጨምሮ ሰባ ሰዎች ሰሞኑን ከኢትዮጵያ ወደ ዩናይትድ ስቴትስ መጓዛቸውን በአዲስ አበባ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። በአዲስ አበባ የድርጅቱ ቃል አቀባይ አቶ ክሱት ገብረ እግዚአብሔር እንዳሉት ሰዎቹ ወደ ዩናይትድ ስቴትስ የገቡት በፕሬዝዳንት ትራምፕ ያስፈጻሚ ትዕዛዝ ምክንያት በረራቸው ተሰርዞ ከቆየ በኋላ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር በስልክ ለአሜሪካ ድምፅ እንዳብራሩት በያዝነው የ2017 የአውሮፓውያን ዓመት 7500 የጎረቤት ሀገራት ስደተኞችን ከኢትዮጵያ ወደ ተቀባይ ሀገራት ለመላክ ታቅደዋል። በዚህም መሰረት በአመቱ የመጀመሪያ ወር በጥር 2017 304 ስደተኞች ጥገኝነት ሊሰጧቸው ወደ ፈቀዱ ሀገራት መጓዛቸውን ገልጸዋል። ከነዚህ ውስጥ ደግሞ ከ290 በላይ የሚሆኑት ወደ ዩናይትድ ስቴትስ መጓዛቸውን አስረድተዋል ቃል አቀባዩ ሉት በኢትዮጵያ ከሚገኙ የጎረቤት ሀገራት ስደተኞች ወደ ሶስተኛ አገራት የመሄድ ወይም የጥገኝነት ጥያቄያቸው ተቀባይነት የሚያገኘው እጅግ የተወሰኑት ናቸው። ለአብዛኛዎቹ ጥገኝነት በመስጠት ዩናይትድ ስቴትስ ቀዳሚ መሆኗንም ነው የተናገሩት። በያዝነው የፈረንጆች የካቲቶር መግቢያ ላይ ወደ ዩናይትድ ስቴትስ መጓዝ የነበረባቸው የሰባ ሰዎች በረራ ግን በፕሬዝዳንት ዶናልድ ትራምፕ የአስፈጻሚ ትዕዛዝ ምክንያት ተሰርዞ እንደነበር አብራርተዋል። እንግዲህ እንደሚታወቀው የአዲሱ የፖለቲካ መስተዳድር የማስፈጸሚያ የልማት ፍጽሚያ ትዕዛዝ ከሰባት ሀገር የሚመጡ ስደተኞችን ኢሚዲየትሊ ሳስፔንድ እንዲደረግ ነበረ ጠየቀው። ከእነዚህ ውስጥ ሶስቱ እኛ ሀገር አሉ። የመናዎች አሉ፣ ሶማሌዎች አሉ፣ ሱዳኖች አሉ። ስለዚህ መጀመሪያ አካባቢ ትዕዛዙ እንደወጣ አሁን ወደ ሰባ የሚሆኑ ስደተኞች ለመሄድ የተዘጋጁ አብዛኞቹ ሱዳንውያን ናቸው፣ አይምን ሶማሊያውያን ናቸው ለመሄድ የተዘጋጁ ነበሩ። ስለዚህ ለጊዜው በረራቸው ሰርዘ ነው እዚህ ላይ ላቋርጦትና ይቀጥሉኛል። አቶ ፍጹም መቼ መሄድ ነበረባቸው? የመቼ በረራ ተሰረዘና መቼ ሄዱ? ቀኑን ካስታወሱት። ቀኑን አላስታውሰውም ግን ያን የአካባቢ የሚ ማስፈጸሚያ አዋጅ የወጣበት ማግስት አካባቢ ሄዱ። በረራቸው ከተሰረዘ በኋላ ማለት ነው። መጀመሪያ ተሰርዞ ነበር የመጀመሪያ ተሰርዞ ነበረ። ምክንያቱም በተዘጋጅበት ሁኔታ ሁሉም ነገር አጠገ አጠናቅቀው ለመሄድ በተዘጋጅበት ሁኔታ ነበረ። ያን ማስፈጸሚያ አዋጅ የወጣው እንደድል ሆነ። ግን ብዙም ሳይቆይ ስለታገደ ተመልሰው መሄድ ይችለዋል እያብራሩልኝ ነበር። ኢትዮጵያ እንግዲህ በዚህ በ በፕሬዝዳንቱ የእገዳ የማስፈጸሚያ ትእዛዝ ከተጠቀሱ ሰባት ሀገራት የአራቱ ስደተኞች ይገኙባታል ብለውኝ ነበረ። ደቡብ ሶስቱ ሶማሊያ፣ ሱዳን እና የመን ነው ያሉኝ። አጠቃላይ አሁን በቀጠለው ሂደት ላይ ምን አይነት ተጽዕኖ እያሳደረ ነው? አሁን እነዚህን ወደ ሶስተኛ ሀገራት ለመላክ እነዚህን ስደተኞች በሚደረገው ጥረት አሁን ባለው ሁኔታ የነበረንን አሰራር ይቀጠልን ያለ ነው። እቅድ ይዘን ለምሳሌ ለሁለት ለዚሁ ለያዝ ነው አመት እስከ ሰባት አምስት መቶ የሚሆኑ ስደተኞችን እንልካለን። እንደሚታወቁ አብዛኞቹ ወደ አሜሪካ ይሆናሉ፣ ግን ሌሎችም ሀገሮች አሉ ተቀባይ ሀገሮች በኢትዮጵያ የሚገኙ ከ800 ሺህ በላይ የጎረቤት ሀገራት ስደተኞችን ለማስተናገድ ለ2017 የሚያስፈልገው በጀት 307 ሚሊዮን ዶላር መሆኑን አቶ ክሱት አስታውቀዋል። እስካሁን የተገኘው ግን 11 በመቶ ብቻ መሆኑን ያመለከቱት፣ ካለፉት ልምዶች አንጻር ሲታይ ግን በአመቱ መግቢያ የሚገኘው ገንዘብ አነስ ማለቱ የተለመደ ነው ብለዋል። ለስደተኞች ድጋፍ በማድረግ ዩናይትድ ስቴትስ ቀዳሚ አገር መሆኗን የጠቆሙት አቶ ክሱት አዲሱ አስተዳደርም ይህንኑ እንደሚቀጥል ተስፋቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ባለፈው ዓመት በኢትዮጵያ ለተመልካች እይታ የቀረበው ፍሬ የተሰኘው ወጥ ፊልም በግዙፉ ፌስፓኮ ፓን አፍሪካ የፊልም ፌስቲቫል እጩ ሆኖ ተመረጠ። ፌስቲቫሉ በቡርኪና ፋሶ ዋና ከተማ ኦጋድጉ ከፊታችን እሁድ ጀምሮ ለአንድ ሳምንት ይካሄዳል። የፊልሙን አዘጋጅና ደራሲ፣ ዋና ገጸ ባህሪ ወክለው የሚጫወቱ ሁለት ተዋናዮችን መስታወት አራጋው በቀጣዩ ዘገባ አነጋግራ ይዛለች። በቡርኪና ፋሶ ዋና ከተማ ኦዋጋዱጉ በየሁለት ዓመቱ የሚዘጋጀው የፌስፓኮ ፓን አፍሪካ የፊልም ፌስቲቫል እንደ አውሮፓውያን አቆጣጠር በ1969 ዓ ም ነበር የተጀመረው። አፍሪካውያን የፊልም ባለሙያዎችን ለማበረታታት፣ የአፍሪካን ባህል ዓለም ለማስተዋወቅ፣ አፍሪካውያንንም እርስ በእርስ ማማማር ነው የዚህ የፊልም ፌስቲቫል ዋና ዓላማ። በዚህ የፊልም ፌስቲቫል ላይ ዘንድሮ ከኢትዮጵያ ፍሬ የተሰኘው ፊልም ከበርካታ ፊልሞች መካከል የመጨረሻዎቹ ሀያ እጩ ፊልሞች ውስጥ አንዱ ሆኖ ተመርጧል። በፊልሙ ላይ የዋናውን ተዋናይ ገጸ ባህሪ ወክሎ የተጫወተው ፈለቀ አበበ በአጭሩ ስለ ፊልሙ ይዘትና ስለ ፌስቲቫሉ እንዲህ ብሏል። ታሪኩ በአንዲት ጥቃት በደረሰባት ልጅ ልጃገረድ ላይ የሚያጠነጥን የአባት ና ልጅ ታሪክ ነው። የአባትያውን ገጸ ባህሪ ነው የተጫወትኩት። አብራኝ የተጫወተችው በጣም ጎበዝ ልጅ ናት፣ ኤማ ብዙነት ትባላለች። ፊልሙ እዚህ ሀገር ውስጥ በጣም ተቀባይነት ካገኘ በኋላ በአሜሪካ ና ቡኪናፋሶ ዋጋዱጉ የሚዘጋጀው ፌስፓኮ ትልቁ የፓን አፍሪካን ፊልም ፌስቲቫል ላይ እጩ ሆኗል በቀጣዩ አርብ ነው የጉዞ የሚሆነው ከአንድ ሳምንት ፌስቲቫሉ ከተካሄደ በኋላ ክሎዚንግ ሴሬሞኒ ይኖራል ማለት ነው እዛ ወጋድ ብሎ እዛን ጊዜ ነው ሽልማቱ የሚሰጠው አዎ በየሁለት አመቱ የሚዘጋጅ ነው ትልቁ የአፍሪካን ፓን አፍሪካን ፊልም ፌስቲቫል ነው የሚባለው በጣም ትልቁ ፌስቲቫል ለአርባ አመት ከምትከናወነ ነው እድሉ ገጥመኝ ነው ከስምንት አመት በፊት በነበረው ላይ ገኝቼ ነበር በጣም ደማቅ ነው ዛ ፕሮፌሰራ ፊልም ሲያሸንፍም ትልቅ መሆኑን አስተውያለሁ። ሳምንቱም ራሱ ፌስቲቫሉ በጣም ትልቅ ነው። በፊልሙ ላይ የትወና ብቃቷን ያስመሰከረችው የአስራ ስድስት አመቷ ኤማ ብዙነ፣ በፊልም ቀረጻ ወቅት ስለነበረው ሁኔታ፣ በፓን አፍሪካ የፊልም ፌስቲቫል ፊልሙ መመረጡ ያሳደርባትን ደስታ እንዴ ትገልጻለች። የነበረው ነገር ያው ፈን እንዳለ ሆኖ የኤክስፔሪንሱን በጣም አግኝቻለው። ቀረጻው ላይ እንዲህ የነበረው ያው ዳይሬክተሮቹ ዳይሬክተሩ ክንፈባንቡ እንዲሁም ክሩ በጣም ትልቅ አስተዋጽኦ ትልቅ ድጋፍ እያደረግልኝ ነበር የሰራ ነው እና በቀረጻ ወቅት ችሎታ ወይም ደግሞ ትልቅ አክቲንግ ችሎታ የሚጠይቁ ሲኖች ነበሩ የመጀመሪያው ፊልሜ ነው እና ይሄን ፊልም ስሰራ ያው ብዙ ኤክስፔክቴሽን እና ብዙ ፈተና ይገጥመኛል ብዬ ያው ጠብቅ ያለው ግን፣ ያው ዳይሬክተሩም በጣም በጣም ጋይድ አርጎ በደንብ አድርጌ ያንን የቺን ካራክተር እንድረዳት አርጎ በተቻለኝ አቅም ካራክተሯን በደንብ ተረድቼ፣ ምን አይነት ባህሪ አላት እዚህ ቦታ ላይ እዚህ ሲን ላይ ምን ሲል ልታረግ ትችላለች፣ ይሄ ሲን ስለመጣ እቺ ልጅ ምን አይነት ምን አይነት ሳይኮሎጂ ሊኖራት ይችላል የሚለውን ነገር ይዤ የተለያዩ ሲኖችን ላልፍች እያለው በጣም ነው ደስ ያለኝ። ይሄ ፊልም እንግዲህ የብዙ የኢትዮጵያውያን ችግር ነው። ብዙ ኢትዮጵያውያን ያላዩት ነገር ሲሪየስሊ በስርአት በደንብ ትኩረት ሰጠው ያላዩት ነገር ነው። ግን ያው በሁላችንም ውስጥ ያው ያለን በጣም የሚያሳዝን የሚያስከፋ ታሪክ እንደመሆኑ ደረጃ ይህንን ፊልም ይህንን ካራክተር ተሰጥቶኝ ሰርቼ ለዚህ መብቃቴ በጣም ነው ደስ ያለኝ። የፍሬ ፊልም ደራሲና አዘጋጅ ክንፈ ባምቡ የፊልሙን ይዘት እንዲህ ይገልጻል። ፊልሙ በሴቶች ጥቃት ላይ ዙሪያ ላይ የተሰራ ነው። አንድ ለአስራ አራት አመት እናቷን በወለጅ ምክንያት ያጣችን ሴት ልጅ ለብቻው ያሳደገ አባት በአንድ የቀን ስጋች ምክንያት እሱ አንድ ቀን አውራት ባያመሽ የግሩፕ መደፈር ይደርስባት እና ከዛ በኋላ ሰውየው ያው ስሜት የሆኑ ሰው አን ሰውየው ስሜት ላይ የሚሰራው ካራክተሩ ስሜት ላይ የሚሰራው እና ሰውየው ስሜት የሚያንጸባረቅ ነው እና ሰውየው ስሜት አይሆኑ የፍርዱን ሂደት ምናምን ያለውም ነገር እነሱ ላይ የሚያደርሱን በቀል የሚያሳየው። በዚህ የአፍሪካ ፊልም ፌስቲቫል ላይ ሁለት ፊልሞችን ለውድድሩ አቅርቦ እንደ ነበር ና ፍሬ የተሰኘው ፊልሙ ግን እንደ ተመረጠ ክንፈ ይናገራል። ፕሮሰሱ ያው በየሁለት አመቱ ነው የሚደረገው ይሄ ውድድር እና ያው እንደ ማንኛውም ፊልም ሰሪ ሬጅስተር አደረኩኝ። ከዛ ፊልሙን ማየት አለባቸው ለውድድር ይበቃል የሚለውን ፊልም ማየት አለባቸው ነ ሁለት ፊልም ነበረ የላኩት፣ አጋጣሚ ሁለት ፊልሞች ነበር። ወይም ብላቴና የሚልም ፊልም ነበረ። ከሁለቱ እንግዲህ በጣም ብዙ ፊልሞች ነው ከየተለያዩ ሀገራት የሚላኩት፣ እንዲሁም ካልተሳሳትኩም ከአንድ ሺ በላይ ፊልም ነው እስክሪን ያደረጉት ለመምረጥ ኮምፒቲሽን ውስጥ እንዲገቡ ሀያው ሀያ ሀያዎች ለማስገባት እስክሪን ከተደረጉት ከአንድ ሺ በላይ ፊልሞች እንግዲህ ፍሬ የተሰኘው የእኛም ፊልም ወደው ኮምፒቲሽን ውስጥ ገብተናል። ለአንድ ሳምንት በሚቆየው በዚህ በፓን አፍሪካ ፊልም ፌስቲቫል ላይ ለመገኘት ዝግጅት በማድረግ ላይ መሆናቸውን ክንፈ ጨምሮ ተናግሯል። ለደራሲና ዳይሬክተር ብቻ ነው ወጪ ሁሉም ነገር አኮመንዴሽኑ የትኬት ወጪም ሁሉንም ነገር ችለው የሚወስዱት ማለት ግን፣ ሁለቱን አክተሮች ሜን አክተሮችን ሞራ ቴንሽን የተሰጠው እነሱ ላይ ነው እና እነሱ ከአንተ ጋር ቢመጡ ጥሩ ነው የሚል ኢሜል ልከውልኝ ወጫቸውን እንዲችሉ ነገርኳቸው። ወጫቸውን ሊችሉ አልቻሉም ግን እየተሽልከውላቸዋን እንዲመጡ እንዲሄዱና እንዲሳተፉ የሚሄዱበትን መንገድ ለመፍጠር የተለያዩ ነገሮች እየፈለግን እንግዲህ በፍሬ ፊልም ላይ ለተሳተፉት ሁሉ መልካሙን ሁሉ መልካም እድል እንመኛለን። ወጣ በሚገርም ሁኔታ ሲያም ወጣ፣ በጣም ወጣ ብድ ሲያም ወጣን እንዳልኩት እስከዳር ከልብ ያለ ፈጣን ነው። እውነተኛ ስሜት ነው። ስትከታተሉት የነበረው የጋቢና ቪዮኤን ዝግጅት ነው። እንግዲህ ዝግጅታችን ተጠናቋል። ብስራት መለስ ሄድ መለስ ብስራት ሱራፌል ሄድ መለስ እያለ የተጫወተውን ዘፈን ነው ከእናንተ ጋር ምንቶ። በእኛ በኩል ግን የጋቢና ቪዮኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪዮኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው አመሸነውን የመስታወት አድራጋውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ጀምሮ ነው። የፌስቡክ ስርጭታችንን በመከታተልና ሙዚቃ በመምረጥ ዲጄ ፋትሱ አብሮን ነበር። ጉዟችሁን የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።